የህትመት ደረጃን ለማስጠበቅ በሚል ሽፋን አታሚ ድርጅቶች የጋዜጣና መጽሔት አታሚዎችን ለማስፈረም ያዘጋጁት ውል ቅድመ ምርመራን በስራ የሚያወል አሰራር ነው ሲል የሰብአዊ መብቶች ጉባኤ ተቃወመ። ድርጅቱ ህገወጥ ያለውን ውል መንግስት እንዲያግድም ጥሪ አቅርቧል። መለስካቸው አመሃ ነው ዝርዝሩን ከአዲስ አበባ ያደረሰን። ቀደም ሲል የኢትዮጵያ ሰብአዊ መብቶች ጉባኤ ይባል የነበረውና ዛሬ ሰብአዊ መብቶች ጉባኤ ሰመጉ የተሰኘው ድርጅት ያወጣው መግለጫ ይህ ውል በሁለቱ አካላት መካከል ቢፈረም ህገ ወጥ እንደሆነ ይቆጥረዋል። የድርጅቱ ዳይሬክተር አቶ እናልካቸው ሞላ ለቪኦኤ እንዳስረዱት የሀገሪቱን የበላይ ህጎችን የሚጥሱ ውሎችን ማንም መዋዋል አይችልም። ይህ ውል በአታሚዎችና በአሳታሚዎች መካከል ቢፈረም ደግሞ የሚጣሱ ህግጋት ከህገ መንግስቱ ይጀምራል ይላሉ። የኢፌድሪን ህገ መንግስት አንቀጽ ሀያ ዘጠኝ በንዑስ አንቀጽ ሶስት የተጠቀሱትን እና ቅድመ ምርመራ በማንኛውም መልኩ ተወግዷል የሚለውን የሚፈታተን በመሆኑ ከዚያም በኋላ ይህንን ህገ መንግስት ለማስፈጸም የተለያዩ ህጎች ወጥተዋል። ከነዚያ ውስጥ መገናኛ ብዙሃንና የመረጃ ነጻነት አዋጅ አንዱ ነው። እዚያም ላይ በዝርዝር አታሚዎችና አሳታሚዎች የሚኖራቸውን ሚና ይገልጻል፣ ይተነትናል። እዚህም ውስጥ ያሉትን መብቶች የተጠቃሚውን፣ ሶስተኛ አካል ህብረተሰብና የአሳታሚዎች መብት የሚጋፋ ሆኖ ስላገኘ ነው። የሰመጉ መግለጫ እንደሚያሳስበው መንግስት ህገ መንግስቱን የማስከበርና ና ህገ መንግስቱን የሚቃረን ማንኛውንም ማሰራርና ውሳኔ ተፈጻሚነት እንዳይኖረው የማድረግ ግዴታ አለበት። እንዳቶ እንዳልካቸው አባባልም ይህ ውል ተፈጻሚ ከሆነ የኋሊት ሂደት ነው። በእኛ እምነት እንግዲህ ህገ መንግስቱም የተለያዩ ህጎችም ከወጡ ብዙ ዘመናት ሆነዋል። የግንዛቤ ብቃታችን የህጋዊነት የመከተል ብቃታችን ከፍ ይላል ነው ብለን የሚጠብቀው አንድ ነገር እድገቱ ከትንሽ ወደ ትልቅ፣ ከጠባብ ወደ ሰፊ ይሄዳል ብለን ነው የምንጠብቀው እና እኛም አግኝተናቸው ከነበሩ መብቶች እንዲጨመሩ፣ እንዲያድጉ ነው ከሌሎች ልምዶች በማዳበር የምንጠብቀው እንጂ ከብዙ ከሁለት አስርት ዓመታት በኋላ እንደገና ወደኋላ ኋላ ሄደን ምርመራን ቅድመ ምርመራን በአንድ ወይም በሌላ መልኩ የሚመስል አስተዳደራዊ ወይም ህጋዊ መንገድን መዘርጋት በእውነት ለተጠቃሚው ህብረተሰብም ጥሩ ነው አንልም። እኛም የሰብአዊ መብቶች ጉባኤ ሰብአዊ መብቶች የሀሳብ ነጻነትን ጨምሮ የሚጋፋ የሚሸራረፍ ስለሆነ ያሳስበናል። ስለዚህም ነው ይህንን ወቅታዊ መግለጫ በአስቸኳይ እያወጣ ነው። ይህ የህትመት ስታንዳርዱ የተሰኘ ተሰኘ ረቂቅ እስከዛሬም በአሳታሚው ድርጅት በብርሃንና ሰላምና በአሳታሚዎች መካከል ውይይት እየተካሄደበት እንደሆነ ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ